ኢትዮጵያ ስንት ጠቅላይ ግዛቶች አሏት? ኢትዮጵያ አሁን አስራ አራት ጠቅላይ ግዛቶች አሏት። ከአስር አመት በፊት ስንት ጠቅላይ ግዛቶች ነበሯት? አስራ ሁለት ብቻ ነበሩ። ኤርትራውያን በሙሉ አማርኛ ያውቃሉ የለም ሁሉም አይደሉም ኤርትራ የምትገኘው በምስራቅ ኢትዮጵያ ነው ወይስ በምዕራብ የምትገኘው በሰሜን ነው ከፍተኛ ተራራዎች የሚገኙት የት ነው በበጌ ምድር ውስጥ ይመስለኛል በመካከለኛው ኢትዮጵያ የሚገኙት ጠቅላ ግዛቶች እነማን ናቸው ሀረርጌ፣ ወሎ ሸዋ ና ሩሲ ናቸው በምስራቅ ስ እነማን ይገኛሉ ሐረር ጌና ባሌ ናቸው። በምዕራብስ በኩል ያሉት ጠቅላይ ግዛቶች ማን ማን ይባላሉ? ከፋ ወለጋና ኢሉባቦር ናቸው። ጎሙ ጎፋ ና ሲዳሞስ በየት በኩል ናቸው? እነሱ በስተ ደቡብ ናቸው። የጣና ሐይቅ በጣም ትልቅ ነው? አዎ፣ በጣም ትልቅ ሐይቅ ነው። የጣና ሐይቅ በየትኛው ጠቅላይ ግዛት ውስጥ ነው? በጎጃም እና በበጌ ምድር መካከል ነው። ኢትዮጵያ ውስጥ ብዙ ፍራፍሬ ይበቅላል። አዎ ይበቅላል። አብዛኛው ግን ሀረርጌ ውስጥ ነው። ከሁሉም በስፋት የሚበልጠው ጠቅላይ ግዛት ማን ነው? ሀረርጌ ነው። ከሁሉስ በስፋት የሚያንሰው ጠቅላይ ግዛት ማን ነው? አሩሲ ነው። አብዛኛው ቡና የሚመጣው ከየት ነው? ከከፋ ሲዳሞና ሀረርጌ ነው። ኢትዮጵያ ውስጥ ብዙ ወንዞች ይገኛሉ? አዎ፣ በጣም ብዙ ወንዞች ይገኛሉ። ኢትዮጵያ ውስጥ በጣም ይሞቃል? ከአንዳንድ ዝቅተኛ ቦታዎች በስተቀር አብዛኛው ቦታ አይሞቅም። ኢትዮጵያ ውስጥ የአብዛኛው ሰው ስራ ምንድን ነው? የአብዛኛው ሰው ስራ ግብርና ነው። ኢትዮጵያ ወደ ውጭ አገር የምትሸጣቸው ምን አይነት ነገሮች ናቸው? ቆዳ፣ ቡና ቡናና የዘይት እህሎች ናቸው። ስጋስ ወደ ውጭ አገር ትሸጣለች? አዎ መሸጥ ጀምራለች። በኢትዮጵያ ውስጥ በሚገኙት ወንዞች ላይ መርከቦችና ጀልባዎች ይሄዱባቸዋል? በጥቂቶች ወንዞች ጀልባዎች ይሄዱባቸዋል። መርከብ የሚሄድባቸው ወንዞች ግን የሉም። የኢትዮጵያ ክረምት እንደ አሜሪካ ክረምት ይበርዳል? የለም፣ አይበርድም። በኢትዮጵያ ወንዞችና ሐይቆች ብዙ አሳ ይገኝባቸዋል? አዎ፣ በአብዛኛዎቹ ውስጥ ይገኝባቸዋል። ኢትዮጵያ ውስጥ የሚበቅሉትን ፍራፍሬዎች ወደ ውጭ አገር በምን ትልካላችሁ? በመርከብና በአይሮፕላን ነው። አዲሱ አውራ ጎዳና በአንድ ጊዜ ስንት መኪናዎች ያስኬዳል? አራት መኪናዎች ያስኬዳል። የአባይ ወንዝ ጀልባ ያስኬዳል? አዎ ያስኬዳል። ኢትዮጵያ ስንት ወደቦች አሏት? ሁለት ትልልቅ ወደቦች አሏት። የወደቦቹ ስም ማን ማን ይባላል? አሰብ እና ምጽዋ ይባላሉ። የኢትዮጵያ ሐይቆች ሁሉ ጀልባ ያስኬዳሉ? ሁሉም ትንሽ ጀልባዎች ማስሄድ ይችላሉ። በአዲስ አበባ ከተማ አቅራቢያ ፍራፍሬዎች ይበቅላሉ? ብዙ ፍራፍሬዎች ይበቅላሉ። የአባይ ወንዝ ከኢትዮጵያ ወጥቶ ወዴት ይሄዳል? ከኢትዮጵያ ወጥቶ ወደ ሱዳን ይሄዳል። በኢትዮጵያ ጠቅላይ ግዛቶች ሁሉ ግብርና የተለመደ ነው። አዎ፣ በጣም የተለመደ ነው። ኢትዮጵያ ለውጭ አገሮች ብዙ ቆዳ ትሸጣለች። አዎ፣ ብዙ ቆዳ ትሸጣለች። ኢትዮጵያ ውስጥ የሚ የሚበቅለው የእህል አይነት ብዙ ነው። አዎ፣ በጣም ብዙ ነው። ከጎጃም ወደ ቤጌ ምድር በጣና ሐይቅ ላይ በመርከብ መሄድ ይቻላል። በጣና ሐይቅ ላይ መርከብ የለም፣ ነገር ግን ትልልቅ ጀልባዎች ስላሉ በእነሱ መሄድ ይቻላል። ኢትዮጵያ ውስጥ ጀልባ መከራየትና መንሸርሸር ይቻላል? አዎን ይቻላል። አባይ በጣም ትልቅ ወንዝ ነው። አዎ ከዓለም ትልልቅ ወንዞች አንዱ እሱ ነው። ግብዣው የመጡትን ሰዎች የምታውቃቸው ይመስልሃል? የለም፣ የማውቃቸው አይመስለኝም። ትልቁን መጽሐፍ የምትገዛው ይመስልሃል? አዎ፣ እገዛው ይሆናል። የዛሬ አስር አመት ሰው ወደ ጨረቃ የሚሄድ ይመስልሃል አዎ ምናልባት ከአስር አመት በፊት ይሄድ ይሆናል ለአባቱ ስልክ የሚደውል ይመስልሃል አዎ የሚደውል ይመስለኛል ለማ ፈተናውን የሚወስድ ይመስልሃል? የለም፣ የሚወስድ አይመስለኝም። በሚመጣው አመት ወደ ሀገራችን የምንመለስ ይመስልሃል? የለም፣ አንመለስም። ብዙ ጥያቄዎች የሚጠይቁ ይመስልሻል? የለም፣ የሚጠይቁ አይመስለኝም። ወደፊት አዲስ ባንክ የሚከፍቱ ይመስላችኋል? አዎ ይከፍታሉ። ዝናብ የሚዘንብ ይመስልሃል? አዎ ይዘንብ ይሆናል። ጢሙን የተላጨ ይመስልሃል? አዎ ተላጭቷል። ከበደ ሲጃራ የሚያጨስ ይመስልሃል? አዎ ያጨሳል። እና አልማዝ ከኛ ጋር ሽርሽር የሚሄዱ ይመስልሃል? አዎ ይሄዳሉ። እነ ለማ አስተማሪ ለመሆን የሚችሉ ይመስልሃል? አዎ ይችላሉ። እቃውን የሚሸከምልህ ይመስልሃል? አዎ ይሸከምልኛል። መኪናውን ለኛ የሚሸጥልን ይመስልሃል? የለም፣ አይሸጥልንም። ልጁ አባቱን የሚጠብቅ ይመስልሃል? አዎ ይጠብቅ ይሆናል። አቶ ዮሐንስ ገንዘብ የላኩልህ መስሎሃል? አዎ የላኩልኝ መስሎኛል። ለማ ወደ ቤቱ የሄደ መስሎሃል? አዎ የሄደ መስሎኛል። ጀርመንኛ የማውቅ መስሎሃል? አዎ የምታውቅ መስሎኝ ነበር። ለማሳይ ሳይሰራ የከበረ መስሎህ ነበር? የለም አልመሰለኝም። ሳትሰራ ገንዘብ የምታገኝ መስሎሃል? የለም አልመሰለኝም። መኪናቸውን የሚለውጡ መሰለህ? አዎ መስሎኝ ነበር። ቡና የምን የምንጠጣ መስሎህ ነበር? አዎ፣ የምትጠጡ መስሎኝ ነበር። እነ ዮሐንስ ምሳቸውን የሚበሉ መስሎሃል? አዎ፣ የበሉ መስሎኛል። ለማ የመኪናውን ጎማ የቀየረ መስሎህ ነበር? አዎ፣ የቀየረው መስሎኝ ነበር። አስተማሪዎ ጧት የሚመጣ መስሎት ነበር? አዎ መስሎኝ ነበር። ትናንት ዝናብ የሚዘር መስሎህ ነበር? አዎ የሚዘር መስሎኝ ነበር። ተማሪዎች ሕግ የጣሱ መስሏችሁ ነበር? አዎ መስሎኝ ነበር። ልጅሽ ትምህርቱን የቀጠለ መስሎች ነበር አዎ የቀጠለ መስሎኝ ነበር። ዛፉን የቆረጥኩት መስሎህ ነበር? አዎ የቆረጥኸው መስሎኝ ነበር።